ከእስር የተለቀቁ ሰዎች በአጭር ጊዜ ውስጥ ተመልሰው መታሰር በአጠቃላይ ኢትዮጵያ የሚያስፈልጋት የሥርዓት ለውጥ መሆኑን የሚያሳይ ነው ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስታውቋል። ሰዎች መኖሪያ ቤት ድረስ በመሄድ ማኅበራዊ መቀራረቦችን በማፈን ማሰር አፋጣኝ ከሆነው የአስቸኳይ ጊዜ አዋጅን መንፈስ በላይ ነው ያለው ደግሞ መቀመጫውን ጄኔቫ ስዊዘርላንድ ያደረገው ሰብአዊ ስብስብ ለሰብአዊ መብቶች በኢትዮጵያ ተብሎ የሚጠራው የሰብአዊ መብት ድርጅት ነው። ጽዮን ግርማ ዝርዝረዋላት። ማምሻውን ከእስረኛ ቤተሰቦች ያገኘነው መረጃ እንደሚጠቁመው እስረኞቹ የሻይ ቡና ፕሮግራም ባዘጋጁበት የመኖሪያ ቤት ግቢ ውስጥ ዛፍ ላይ የተሰቀለውን አረንጓዴ፣ ቢጫ ቀይ ባንዲራ ማን እንደሰቀለው እንዲናገሩ ከተጠየቁት ጥያቄዎች አንዱ መሆኑን ነግረውናል። ማምሻውን ደግሞ የጣት አሻራ መስጠታቸውን ነው የገለጹት። የዓለም አቀፍ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል የአፍሪካ ቀንድ ተከራካሪ የሆኑት አቶ ፍሳሀ ተክሌ ድርጅታቸው ከዚህ ከዚህ ቀደም እነ ዶክተር መረራ ጉዲና፣ እነ አቶ በቀለ ገርባ፣ ጋዜጠኛ እስክንድር ነጋና ሌሎች ታዋቂ ፖለቲከኞችና ጋዜጠኞች በተፈቱበት ጊዜ የሰጠውን መግለጫ በማስታወስ እስረኞቹ መፈታታቸው መልካም ነበር። ሆኖም ግን ዘላቂ ለውጥ በሀገሪቱ ለማምጣት በአጠቃላይ መስተካከል ያለበት ሕግና ስርዓት ጉዳይ እንደሆነ ማሳሰባቸውን አስታውሰው አስተያየታቸውን ይጀምራሉ። ምክንያቱም እነዚህ ሰዎች እንዲታሰሩ ያረገው ስርዓት እስካለ ድረስ ዘላቂ ነገር ለመሆኑ እርግጠኛ አይደለንም ብለን ነበር እና የትናንትና ወሰር ያንን ነው የሚያረጋግጠው። መሰረታዊ የሆነ ለውጥ ከሌለ አንዳንድ ሰዎች መታሰር ነው። ጥቂት መቶ ሰዎች መታሰር ለውጥ እንዳማያመጣ ነው የሚያሳየው። እና ዛሬ እነ እስክንድር በፍቃዱ ማለት ፋንታሁን በተለያየ ጊዜ ታስረው የነበሩ ሰዎች ናቸው። ከሁለት አመት በፊት ከአንድ አመት በፊት የተለቀቁ በፍቃዱ እንግዲህ ያው እስራ አልፈውም እንደሚታዘ ባለፈው ሄደፉ መርጃ ሱ ጊዜ እንደዚህ ታስሮ ነበረ። እስክንድርም በቅርብ ጊዜ ያው ከድሮ ደምሮ እንደዚህ ሲታሰር ይኖረና አሁን ለሰባት ዓመት በረጅም ጊዜ ታሰረ እንዲለት እነዚህ ሰዎች እንግዲህ እስካሁን ወንጀል ሰጥተውም አደለም። እንደዚህ የተለያየ ጊዜ የሚታሰሩት የነበሩት ግን አሁን ደግሞ ትናንትና እንግዲህ ፕራይቬት በሆነ ሁኔታ በቤታቸው ግቢ ውስጥ በጋዜተኛ ተመስገን ደሳለኝ ግቢ ውስጥ ነበረ ተሰብስበው የነበረውና ና ከዛ ነው እንግዲህ የታፈሱት። ይህን በማራዟቸው ብቻ መታሰር እንግዲህ በየትኛውም ሁኔታ አስተቶ ጊዜያዊ ውስጥ ራሱ የሚገባ ነገር አይደለም። ተካላይ እንግዲህ ኢትዮጵያ የሚያስፈልጋት ሕግና የመፍቻ ማስተዳደር ነው። የሰባዊ መብት አያያዝ ለውጥ ነው እንጂ ነው የሚለውን ነገር የሚያረጋግጥ ያንን የሚያሰምር ነገር ነው ብዬ ነው የምለው። የስርዓት ለውጥና ማሻሻል እስካልተደረገ ድረስ ሰዎችን እየፈቱ ማሰር መቀጠሉ እንደማያስገርም አቶ ፍስሀ ጨምረው ይናገራሉ። አሁንም እንግዲህ ኢትዮጵያ ውስጥ የሰዎች ሀሳባቸውን የመግለጽ የመሰብሰብ መብት እንደሌለ ሰውና ይሄ በሌለበት ሁኔታ ደግሞ የፖለቲካ ምህዳሩ ሰፍቷል ብሎ እንደማይቻል ነው የሚያሳየው። ምናልባትም የተገባው ተስፋ እየከሰመ እንዳለ ነው የሚታየው የፖለቲካ ምህዳሩን የፖለቲካ ማዕቀፉ እናሰፋለን የተባለው ነገር በዚህ በአስቸኳይ ጊዜ አዋጅና በሌሎች እርምጃዎች እየከሰበ መሄደው ተስፋ ተይዞ ነበር። ግን በዛ አቅጣጫ እንዳለ እንዳልሄደ ነው የሚያሳየው። እስረኞቹ ትላንት ከሚገኙበት ጀሞ ፖሊስ ጣቢያ ለአሜሪካ ድምጽ እንደገለጹት እና ዛሬ ከሚገኙበት ጎተራ ፔፕሲ እየተባለ ከሚጠራው ፖሊስ ጣቢያ ታስረው ከሚገኙበት ቦታ የጎበኟቸው ቤተሰቦች እንደገለጹት አንዱ የተጠየቁበት ጉዳይ እሁድ እለት በነበረው ፕሮግራም ጋዜጠኛ ተመስገን ደሳለኝ የጀሞ የሚገኘው የኮንዶሚኒየም መኖሪያ ቤት ግቢ ውስጥ ተሰቅሎ የነበረው የባንዲራ ጉዳይ እንደነበረ ነው ይህንን በተመለከተ አቶ ፍስሐ ተክሌ የሚሉት አላቸው ባንዲራ በተመለከተ ህግ አለ ኢትዮጵያ ውስጥ የባንዲራ ህግ አለ እዛ ላይ አንደኛው ያውብላኛውን ያልሆነውን ባንዲራ መጠቀም ያስቀጣል ነው ባለው ግን ያው ወንጀል እንዲሆን እንኳን ተፈጽመዋል ቢባል ያፈጸሙበት ሁኔታ ከተገደ ግምት ውስጥ መግባት አለበት አንደኛ በግል ግቢያቸው ውስጥ ፐብሊክ ጊዜ አደለም የሚጠቀሙበት ያን ደግሞ

እነዚህ ሰዎች የዋስ መብታቸውን ሊከለከል የሚያስከለክል ወንጀልም አይደለም። ስለዚህ በዛ ነው የተከሰሱ ስኳር የዋስ መብታቸውን ሊያስከለክል የሚችል ነገር አይደለም። እስካሁንም ተይዘው መቆየት አልነበረባቸውም። መቀመጫውን ጄኔቫ ስዊዘርላንድ ያደረገው ስብስብ ለሰብአዊ መብቶች በኢትዮጵያ ተብሎ የሚጠራው የሰብአዊ መብት ድርጅት ዋና ዳይሬክተር አቶ ያሬድ ኃይለማርያም በበኩላቸው እንዲህ ያለ ድርጊትና ውሳኔ አስቸኳይ ጊዜ አዋጁ ከሚያፍነው በላይም ነው ይሉታል። አንደኛ አደባባይ ላይ የተደረገ ስብሰባ አደባባይ ላይ የተደረገ ሰፊ ወይም ሰልፍ ወይ ምናምን አይደለም። በመኖሪያ ቤት ውስጥ እንኳን የሚደረጉ መቀራረቦችን፣ ማህበራዊ ግንኙነቶችን ማፈን ይሄ አፋኝ ከሆነው የአስቸኳይ ጊዜ አዋጅም መንፈስ በላይ የሄደ ነው እና መንግስት ምን ያህል ጭንቀት ውስጥ ፍርሀት ውስጥ እንዳለና በዛ ፍርሀት ተነስቶ ደግሞ የዜጎችን መብት ከፊ በሆነ ሁኔታ እየጣሰ መሆኑን ስለሚያሳይ ይሄ በፍጹም ከህገ መንግስቱም እንደገና ደግሞ አፋኝ ነው ብለን ካወገዝ ነውም አስቸኳይ ጊዜ አዋጁም በከፋ ሁኔታ በአፈጻጸም ደረጃ የጸጥታ ኃይሎች የዜጎችን መብት እየጣሱ ነውና ይሄ በአስቸኳይ መቆም አለበት። የታሰሩትም ሰዎች በአፋጣኝ መለቀቅ አለባቸው የሚል ነው። በትላንትና እለት ተይዘው በእስር ላይ የሚገኙት አስራ አንድ ሰዎች ጋዜጠኞች፣ የሰብአዊ መብት ተከራካሪና የኢንተርኔት አምደኞች ከዚህ ቀደም በተለያየ ጊዜ ታስረው የተፈቱ መሆናቸው ይታወቃል። የኢትዮጵያ መንግስት በዚህ ላይ የሚሰጠውን ምላሽ ለማግኘት የፌዴራል የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ የእጅ ስልክ ላይ በተደጋጋሚ ደውለን ነበር። ስልካቸው ስለማይሰራ የመንግስትን ምላሽ ማካተት አልቻልንም። በተጨማሪም ታስረው ይገኙበት ታል ወደተባለው ጎተራ ወደሚገኘው ና ፔፕሲ እየተባለ ወደሚጠራው ፖሊስ ጣቢያ በተደጋጋሚ የስልክ ሙከራ አድርገናል። ምላሽ ማግኘት ሳንችል ቀርተናል። የአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ